የኦፌኮውን ሊቀመንበር የዶክተር መረራን እስር ተንተርሶ በተለያዩ ክፍሎች አስተያየቶች እየተሰጡ ነው። የኢትዮጵያ ሕዝብ ዲሞክራሲያዊ መብት እንዲጎናጸፍ በሰላማዊ መንገድ ያላሰለሰ ትግል የሚያደርጉት ዶክተር መረራ ጉዲና የአምባገነንነት ማሳያ ነው ያሉት የቀድሞ የህወሓት ታጋይና የትግራይ ዲሞክራሲያዊ ትብብር ሸንጎ ሊቀመንበር ዶክተር አረጋዊ በሬ ናቸው። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናልን በበኩሉ ኢትዮጵያዊው የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና እስር በመናገር ነጻነት ላይ የተወሰደ ቅጥ ያጣና አናዳጅ እርምጃ ነው ብሎታል። ጽዮን ግርማ ዝርዝሩን ይዛለች። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና መታሰር በኢትዮጵያ ያለው የዴሞክራሲያዊ ሂደት በአጠቃላይ እስር ቤት መግባቱን ማሳያ ነው ይላሉ የቀድሞ የህወሓት ታጋይና የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋይ በርሄ። ምክንያቱም ዶክተር መራራ ከብዙ ዓመታት ጀምሮ ኢትዮጵያ ውስጥ ዲሞክራሲ እንዲሰፍን ሲታገል የቆየ ወንድማችን ነው። በአካዳሚው ዘርፍም የፖለቲካ ሳይንስ ምሁር ሆኖ ብዙ የኢትዮጵያ ተማሪዎችን የዲሞክራሲ አቅጣጫ እንዲይዙ ያስጨበጠ፣ ያሳጠቀ ሰው ነው። ከዛ አልፎ ደግሞ ለኢትዮጵያ ሕዝብ የዲሞክራሲ መብት እንዲጎናጸፍ እስካሁን ድረስ ያላሰለሰ ትግል እንዳውም ከአጼ ኃይለ ሥላሴ ዘመን ጀምሮ በደርግም ዘመን ይሁን እየታገለ ታስሮ ስንት መከራ ያሳለፈና አሁንም ዲሞክራሲ በኢትዮጵያ እንዲሰፍን እየታገለ የቆየ የነበረ ታጋይ ነው። ዶክተር መረራ ጉዲና በቤልጂየም ብራስልስ በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የኢትዮጵያን ሁኔታ ማስረዳታቸውን ዶክተር አረጋይ በርሄ አስታውሰዋል። የአውሮፓ ህብረት ጥሪ አርጎለት፣ የኢትዮጵያ መንግስት ደግሞ ቪዛ ሰጥቶት ለዚህ ተሳትፎ የመጣ ሰው ነው። ራሳቸው ቪዛ ሰጥተው ለተሳተፈበት ጉዳይ ለምን ከእኛ ተቃዋሚዎች ጋር ቁጭ አለ በሚል እነዚህ ሰዎች አምባገነንነታቸውን በግልጽ እንዲታወቅላቸው የሚፈልጉ ይመስለኛል። ያው ይህን ችግር ፈጥረዋል ፍ- ችግሩ የተፈጠረው ለዶክተር መራራ ብቻ ሳይሆን ለኢትዮጵያም ህዝብ ነው ችግሩ። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ዶክተር መረራ የታሰሩት በአስቸኳይ ጊዜ አዋጁ መመሪያ ቁጥር ሁለት ላይ የተጠቀሰው በሽብር ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማንኛውንም ግንኙነት ማድረግ ክልክል ነው የሚለውን በመተላለፋቸው ነው ሲል ይፋ ማድረጉን ለዶክተር አረጋይ ገልጾላቸው ነበር። ምክንያት ዝም ብሎ የአምባገነኖች እና የአጭበርባሪዎች ሙግት ነው። ዶክተር መራራት ጋብዞ የመጣው በኢሮፕያን ዩኒየን ነው። የኢሮፕያን ዩኒየን ባደረገው የድምፅ ማሰማት ወይም ሂሪንግ የሚባለው ጉዳይ ለመሳተፍ ነው የመጣው እንጂ ወደ ሌላ እነሱ እንደሚሉት ሌሎች ድርጅቶች ጋር ለመሰብሰብ አይደለም የመጣው። ስለዚህ ይሄ የሚያቀርቡት ሰንካላ ምክንያት ሰውየውን የዲሞክራሲ ታጋይ ስለሆኑ ዲሞክራሲ መታፈን ስላለበት በእነሱ ቤት እያፈኑም ስለመጡ ሕዝብን እየጨፈጨፉ እየገደሉ አገሪቱ በዲሞክራሲ መንገድ እንዳትሄድ እያደናቀፉ መምጣታቸው የሚያረጋግጥልን እንጂ ዶክተር መራራ ምንም አይነት እነሱ የሚሉት ወንጀል አልፈጸመም። ስለዚህ ዋና ምንጩ ለዲሞክራሲ የሚታገል ሰው በመሆኑ እና ህዝቡን የሚያነሳሳ ሰው በመሆኑ ብቻ ነው የታሰረው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹ ዶክተር መረራ መታሰራቸውን ፓርቲያቸው ማረጋገጡን፣ የታሰሩትም የአስቸኳይ ጊዜ አዋጁን መመሪያ በመተላለፋቸው ነው መባሉን ከቴሌቪዥን መስማታቸውን ገልጸዋል። ካሁን ድረስ በፖለቲካ አለም ውስጥ በብዙ አመት የቆዩ ሰዎችን ማሰር እኔ ለሀገሪቷም ለግለሰቦችም፣ ለሚያስሩም፣ ለሚታሰሩም ለሀገሪቷም ጠቀሜታ ያለው አይመስለኝም። ለእኔ የሚታየኝ ችግሮችን በጠረጴዛ ቁጭ ብሎ በሰላም መወያየቱና መፍታቱ ነው ለሁሉም ጠቀሜታ ያለው እንጂ አንዱ አንዱን በማሰር የሚገኝ ጥቅም ያለ አይመስለኝም። እና ስለዚህ ይህን አመኔታ የለኝም፣ እሱም አመኔታም የለውም። ስለዚህ ነው በኢትዮጵያ ታሪክ ውስጥ መድብለ ፓርቲን እንዲሰፋ ሁሉ ሲታገል የቆየው ስለ እውነት በእውነት ለአገሪቱ አስፈላጊ የሚሆኑትን በእውነተኛ መንገድ የሚመጣውን ፖለቲካ በእውነት ላይ የተመሰረተ አስተዳደር እንዲኖር የሚፈልግ ሰው ነው እንጂ ግልጽ የሆነ ሰው ነው። የሚታየውን የሚናገር ነው። ማማታ አቅም ፊት ለፊት ነው የሚናገረው። ከኋላ ከጀርባ ሆኖ መናገርን አይሆንለትም። ፊት ለፊት ማንም ቢሆን ሰው ትንሽ የከለ ባለስልጣን ነው ይህን ብናገር ይቀየማል፣ ይህን ብናገር ደስ አይለውም ብሎ ገምቶ እንትን ለማለት ዶክተር መራራ የዚህ አይነት ሰው አይደለም። ግልጽ ነው፣ የሚመስለውን ነገር ሁሉ ፊት ለፊት ነው የሚናገር። የሚናገራቸው ደግሞ እውነት አለው። ስለዚህ ይህን ሰው በማሰር ጠቀሜታ ያለው አይመስለኝም ለገዢው ፓርቲን አይጠቅምም። በሌላ በኩል ኢትዮጵያዊው የተቃዋሚ ፓርቲ ዶክተር መረራ ጉዲና መታሰራቸው በመናገር ነጻነት ላይ የተወሰደ ቅጥ ያጣና አናዳጅ እርምጃ ነው ሲል ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። የአምነስቲ የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቅ ሀገሮች ምክትል ስራ አስኪያጅ ሚሼል ካጋሪ የዶክተር መረራ እስራት ለወራት የዘለቁ የበርካታ ሰዎች ህይወት የጠፋባቸውን ሰልፎች ከመቆስቆስ ባለፈ መፍትሄ አይሆንም ብለዋል። የኢትዮጵያ መንግስት የህዝቡን የሰብአዊ መብት ሮሮችና የአስተዳደር መከፋቶችን ተጨማሪ የመብት ጥሰቶችና እስራትን በማከል መፍታት እንደማይችል አምነስቲ አሳስቧል። የዶክተር መራራን እስር በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ ብናደርግም ስልካቸው ባለመነሳቱ ልናገኛቸው ሳንችል ቀርተናል።